ዛሬ ህዳር 10 ቀን 2017 ዓ.ም ለህዝብ ተወካዮች ምክር ቤት የሶስት ወራት ሪፖርት ያቀረቡት የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአማራና በኦሮሚያ ኮሚሽኑ ስራውን በሚገባ ማከናወን እንዳልቻለ ገልጸው የመንግስትን ድጋፍ ጠይቀዋል። በአማራ ክልል ውስጥ እንግዲህ የተከበረው ምክር ቤት እንደሚያውቀው ያለው ሁኔታ አስቻይ ሁኔታ እስከፈቀደ ድረስ የአጀንዳ አሰባሰቡ ሂደት ይቀጥላል ብለን ተስፋ እናደርጋለን። ሙሉ በሙሉ ወደ ትግራይ የገባንበት አካሄድ የለም። ሆኖም ብዙ ሙከራዎችን አድርገናል። ሁኔታዎች ከተመቻችው የአማራንም እንቀጥላለን። የእናንተም የህዝብ ተወካዮች ምክር ቤት፣ የፌዴራል መንግስቱም፣ የክልል መንግስታትም ይገዛ ያስፈልገናል። በተመሳሳይ መልኩ ያም እንግዲህ ትግራይንም እንደዚሁ ነው። በሁለቱ ክልሎች እንዲሁም በኦሮሚያ ያሉ ችግሮች እልባት አግኝተው የምክክር ሂደቱ እንዲቀጥል በኮሚሽኑ ስለሚከናወኑ ተግባራት ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል። ከቦሮ ሕዝብ ዴሞክራሲያዊ ፓርቲ የተመረጡት የምክር ቤት አባል ዶክተር መብራቱ አለሙ ጥያቄ ካነሱት መካከል ናቸው። አማራ ክልል ያለው የጽጥታ ጉዳይ፣ ትግራይ ደግሞ በጊዜ አስተዳደሩና በህዋት አምራሮች መካከል ያለው ክፍፍል ስራዎችን በአግባቡ ለመስራት እንዳላስቻለ እዛ ላይ ተቀምጧል። እኔም አሁንም ያ ችግር እጅግ በጣም እየሰፋ ሄደ ይመስለኛል። በተለይ የትግራዩ ሶስቱን ነገር እንዴት ነው መቅረፍ የምችሉት? እንደ መደራደሪያ ደንብ አሁን እያቀረቡ ያሉት የፕሪቶሪያው አግሪመንት ተፈጻሚ ካልሆነ ወደዚህ አገራዊ ምክክር እንገባለን የሚል እምነት የላቸው። ያለ እነሱ ተሳትፎ፣ ያለ አማራ ክልል ተሳትፎ፣ ያለ ኦሮሚያ ክልል ብዙ ችግሮች የሚነሱ ደግሞ ከነዚህ ሶስቱ ክልሎች እስከሆነ ድረስ እዛ ላይ በደንብ መስራት የጠበቅባቸው ብዬ አስባለሁ። ፕሮፌሰር መስፍን በሰጡት ምላሽ ተከታዩም ብለዋል። ለምን በዚች ባለችን ጊዜ እነኝህን የተቀሩትን ትግራይ፣ አማራና ኦሮሚያን ቶሎ ብለን አንጨርስም? ባለፈው ለተከበሩ አፈ ጉባኤ መጥቼ ቢሯቸው ተናግሬ ነበር። እንግዲህ ወደ አቆኛ በሩ ላይ እየደረስን ነው። በሩ ላይ ስንደርስ ደግሞ መንግስት አስቻይ ሁኔታ ሊፈጥርልን ይገባል። ቅድም አንዳንድ የተከበራችን ምክር ቤት አባላት ስጠይቁኝ እኔን እንዴ፣ ይህማ ጥያቄ እኮ ወደ እነሱ መመለስ አለበት እያልኩ ነው። ስለዚህ በእንዲህ እንዲህ አይነቶቹ ላይ የእናንተ መገዛ ያስፈልገናል። ገኛ አልተኛ ነው። በግጭት ውስጥ ያሉ አካላት ወደ ምክክሩ ሂደት እንዲመለሱ ምን እየተከናወነ እንደሚገኝ የአብን ተመራጩ አቶ አበባው ደሳለው ጥያቄ አንስተው ምላሽ ተሰጥቷል። በሌሎች ሀገሮች ተሞክሮ ካየነው ሰላማዊ የፖለቲካ ፓርቲዎች ብቻ አይደለም የምክክር ኮሚሽን አካላት የሚሆኑት የታጠቁ ኃይሎችም የምክክር ኮሚሽኑ ካልተካተቱ ስኬታማ እንደማይሆን ነው ጥናቶች የሚያሳዩት ስለዚህ በዚህ ጉዳይ ላይ ምን እንደምትሉ ኋላ ይነግሩኛል። ታጣቂዎቹን ምን ታደርጓቸዋላችሁ? ይህ ባለፈውም ተጠይቋል። እንደ እናንተስ ምን ታደርጉልናላችሁ? ምክንያቱም ሁላችሁም ትጥቅ ካለበት ቦታ እንደመጣችሁ ያውቃል ሁላችሁም። ስለዚህ እናንተስ እንዴት ነው የምታግዙን? በየጊዜው ፈረንጆች ተባባሪዎች ወደ እኛ ጋር ይመጣሉ። አንዳንዶቹ ቀጥታ አክሰስ እንዳላቸው ታውቃላችሁ እናነጋግራለን። አግዙ እንላለን። ለምን መሳሪያው ከተቀመጠ አጀንዳውን ማምጣትም ምንድን ነው መሳሪያ ያስነሳው ይምጣ። በታጣቂዎችና በመንግስት መካከል የሰላም ድርድሮችን ከማመቻቸት አንጻር ለተነሳው ጥያቄ ደግሞ የምክክር ኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ምላሽ ሰጥተዋል። ግጭት ያሉባቸው ክልሎችን በተመለከተ አይነቶቹን ግጭቶች ውስጥ በመግባት የማደራደር የመደራደር ወይ የሚዲሽን ስራ የመስራት ማንዴት የለንም። ነገር ግን ሁሉንም ፓርቲዎች ወደ ሰላማዊ ሂደት እንዲመጡ እንጋብዛለን። ከዛ ውጪ እንደ ኮሚሽን የምንወስደው ኃላፊነት አይደለም። ከዚህም በተጨማሪ በዚህ በሂደች በሂደት ውስጥ ከመንግስትም ጋር በመነጋገር እና በመግባባት እነዚህ በአርምድ ስትራግል ውስጥ ያሉት ክፍሎች በእኛ ዳያሎግ እንዲሳተፉ መፈለጋችንን ገልጸን ለዚህ ደግሞ ለእነሱ የሚፈልገውን የጸጥታ ነስል የሴኪሪቲ አሹራንስስን ልንሰጣቸው ጠይቀን ይህም ችግር እንደሌለው ተነግሮን ይህንኑ በሚዲያ አሳውቀናል። ለእነሱም ጥሪ አቅርበናል። በአማራና በትግራይ ክልሎች የምክክር ሂደቱ የሚቀጥልበትን ምቹ ሁኔታ ለመፍጠር ከየክልሎቹ አመራሮች ጋራ ውይይት እየተደረገ እንደሚገኝ አፈ ጉባኤ የታገሰ ጫፎ ተናግረዋል። በቀጣዩ ሶስት ወር ውስጥ አጠቃላይ ስራው ካልተጠናቀቀ ከኮሚሽኑና ከዲሞክራሲ ጉዳዮች ቋሚ ኮሚቴ ጋር ተነጋግረን የጊዜውን መራዘም በተመለከተ ለምክር ቤቱ ሪፖርት እናቀርባለንም ብለዋል። በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ አገራዊ ጉዳዮች ላይ በህዝቦች መካከል ምክክሮችን በማድረግ መግባባት እንዲፈጠር ለማስቻል በአዋጅ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠውን የሶስት ዓመት ጊዜ ሊያጠናቀቅ ሶስት ወራት ብቻ ይቀሩታል። በቀሪ ጊዜው ምን ያህል ስራውን ማጠናቀቅ እንደሚችል እና የስራ ጊዜው እንዲራዘም ለምን አልጠየቀም ተብሎ ለተነሳው ጥያቄ ኮሚሽኑ በቀረው ጊዜ ውስጥ የሚችለውን ያህል እንደሚሰራ ገልጸው፣ የቆይታ ጊዜውን የማራዘም ጉዳይ ግን የምክር ቤቱ ነው ሲሉ ፕሮፌሰር መስፍን መልሰዋል። ኮሚሽኑ በኢትዮጵያውያን ዘንድ መግባባትን በመፍጠር ሰላም እንዲወርድ የሚያስችል ስራ ሊያከናውን እንደሚችል ብዙዎች ተስፋ ያደረጉ ቢሆንም በሌላ በኩል በኮሚሽኑ ላይ እምነት የሌላቸውን በርካቶች ናቸው። አንዳንድ የፖለቲካ ፓርቲዎች ኮሚሽኑ ገለልተኛ አይደለም በሚል ከመጀመሪያው ጀምሮ ከሀገራዊ ምክክር ሂደቱ ራሳቸውን ያገለሉ ሲሆኑ ከቆይታ በኋላ ከሂደቱ የወጡ ፓርቲዎችም አሉ። ከገለልተኝነት ጋር በተገናኘ የሚነሳበትን ጥያቄ በተደጋጋሚ ውድቅ ያደረገው ኮሚሽኑ በዛሬው ዕለትም ይህንኑ በአጽንኦት ገልጿል። ለአሜሪካ ድምፅ kennedy bata, Adis Ababam.